ሞገስ አባይ የተባለ ኢትዮጵያዊ ወጣት ሮብ ሰኔ 30 1990 እንደ ጎረጎረሳውያን አቆጣጠር ከቀኑ በስድስት ሰዓት ከወንድሙ አለም ሰገድ አባይ ጋር ከሚኖሩበት ህንፃ አራተኛ ፎቅ ወድቆ ተገኘ። ራሱን ከፎቅ ወርውሮ ገደለ በሚል ፖሊስ ተገቢው ምርመራ ሳይካሄድ ፍርድ ቤትም ስድስት ደቂቃ ባልሞላ የችሎት ጊዜ ህይወቱ ባልተረጋገጠ ሁኔታ አልፏል ሲል ፋይሉን ይዘጋል። ለ27 ዓመታት ያለመታከት በበርካታ ችግር የወንድማቸውን ፍትህ ለማግኘት የታገሉት አቶ አለም ሰገድ አባይ ወንድማቸው የተገደለው ምናልባት በስም ስህተት ሳይሆን እንዳልቀ እንደቀረ የሚያረጋግጥ አዲስ ፍንጭ ማግኘታቸውን ተናግረዋል። ወንድማቸው ራሱን እንዳልገደለ የሚያውቁት አቶ አለምሰገድ ሲናገሩ ዩኒቨርሲቲ ኮሪ ሆስፒታል በአቅራቢያችን ያለው እሱ ስለነበር ወደዚያው እዚያው ስስ ሁለት ወታደሮች ሲቪል ወታደሮች በዚያን ጊዜ የነበረው ዲጂ ዶክተር እንደዚህም ነርስ የወንድሜ አስካሬን እንዳይተደረገ በዚያን ጊዜ ሳየው ምንም ስክራች አልነበረውም። ወታደሮችና ነርሶቹ ዶክተሩ ጓደኛ ከኔ ጋር መጥተው ወታደሩን፣ ዶክተሩን ለማናገር ሲፈልጉ ፈቃደኛ አልነበረም። ይህን ያህል አመታት ለሀያ ሰባት አመት የታጓልኩት እርግጠኛ እነሱን ስላጠፉት ነው ስለማቅ ነው። የአይንማይን ጎረቤቶች ሁኔታውን ሲገልጹ ወዲያውኑ ድምፅ እንደሰማን ወጣን። በአካባቢው አንድም የፈሰሰ ደም ጠብታ አልነበረም። ሰውነቱም ስብራት አሊያም ጭረት አይታይበትም። ስናገኘው ትንፋሽ አልነበረውም ሲሉ በወቅቱ የሰጡት የምስክርነት ቃል በጽሁፍ ሰፍሯል። ፖሊስና የሕክምና ባለሙያ በቦታው እስኪደርስ በድኑን በልብስ መሸፈናቸውንም ተናግረዋል። በወቅቱ ዶክተር ሞገስ ሕይወቱ ያለፈው በልብ ህመም ሊሆን ይችላል ሲል ለሕይወት ህልፈቱ ምክንያት መረጃ ሰጥቷል ያሉት አቶ አለም ሰገድ ታናሽ ወንድማቸው ግሩም ሰው ነበር ሲሉ ገልጸውታል። ምንም ችግር አልነበረውም። ባህሪውም ጥሩ ነበረ። በጣም ጥሩ ነበር። ቨሪ ኢንቴሊጀንት። ከእኔም የበለጠ ከእኔም የበለጠ እዚህ ካሉ ማህበረሰብ እሱ የሚመራ ሰው ነበር። አየሽ፣ በጣም አርቲኩሌት፣ በጣም ዳይናሚክ ነበር። የወንድማቸውን አሟሟት ትክክለኛ መረጃ ለማግኘት ለፖሊስ ተደጋጋሚ ጥያቄ ያቀረቡ ቢሆንም ተገቢው ምላሽ አላገኙም። ከአራት ዓመት በፊት የሞገስ አባይን ጨምሮ የአምስት ግለሰቦች አሟሟት ትክክለኛ መረጃ ለማግኘት ሚስተር ሚትካልፍ በተባለ ግለሰብ የሀክኒ ማህበረሰብ ፖሊስ ተጠይቆ የነበረ ቢሆንም በጊዜው የመረጃ አስተዳዳሪ ጋይሌ ፔትሮ በሀክኒ መከላከያ ቢሮ ያለው መረጃ የማህበረሰብ ጥያቄ ነው ብዬ ስላላመንኩ መረጃ የማግኘት መብት ጥያቄውን ውድቅ አድርጌዋለሁ። ነገር ግን የውሳኔ መረጃው መኖሩ አልያማ ለመኖሩ አያመለክትም፣ ሲሉ ምላሽ የሰጡበት አስር ገጽ ደብዳቤ በድህረ ገጽ ይገኛል። አሁን ከሶስት ወራት በፊት በድጋሚ መረጃ የማግኘት መብትን መሰረት በማድረግ የወጣቱን አሟሟት በስም ስህተት መሆኑን የሚጠቁም መረጃ በመገኘቱ የሟች ወንድምና ጓደኞቹ ጉዳዩ ዳግመኛ እንዲታይና መንግስት ምላሽ እንዲሰጥበት ጥረት በማድረግ ላይ መሆናቸውን በለንደን በኩረ ምዕመናን አይና ለመብራቱ ገልጸዋል። ይሄ ፍትህ ለሞገስ የሚለው እንቅስቃሴ ከአንድ ወር በፊት ነው የጀመርነው። እኛ ማንነታችን የማይታወቅ አንድ ሰው ዩኒሴን የሚባል አንድ የሰራተኛ ማህበር አለ እዚህ ዩኬ ውስጥ ወደ አንድ ነጥብ አምስት ሚሊዮን ሜምበሮች አሉት ሞገስ አባ የሞተው በ ምስቴክን አይደንቲቲ የሚል ምላሽ ከነሱ ስላገኘ ይህንን ምላሽ ተጠቅሞ ሜትሮፖሊታን ፖሊስ የሞገስ ኬዝ አሟሟት ምስቴክን አይደንቲቲ የሚል ከዩኒሴን አግኝቻለሁ በእናንተ በኩልስ እንደዚህ አይነት ሁኔታ ተመዝግቧል ወይ ብሎ የጠየቀው ወንድሞ ራሱ እንዳልገደለ አሁን ሚስጥር ከወጣ ይህንን ነገር እንዴት ሁኔታውን መቀጠል ይችላለሁ ብሎ ሲያማከር የህዝብ ጥያቄ የሆኑ አስር ሺ ፔቲሽኖች አሰባስባችሁ ከመጣ ይህንን ጉዳይ መንግስት መርስ ይሰጥበታል ተብሎ በተሰጠው ምላሽ መሰረት ኮንታክት ያደረገ በሰፊ እንግዳዊ ይህንን ጉዳይ አሁን የህብረተሰቡ የኛ ኢትዮጵያውያን ኬዝ ስለሆነ ማገዝ ይገባናል በሚል በዚህ አገር ውስጥ ጥሩ አመርቂ የሆነ ውጤት የምናሳይበት ሁኔታ ደርሰናል ማለት ነው። ማንኛውም በብሪታንያ የሚኖር ፍትህ ወዳጅ በየእምነት ማዕከላቱ ባበሻ ምግብ ቤትና የንግድ ቤቶች እንዲሁም በድህረ ገጽ ጀስቲስ ፎር ሞገስ በሚል አድራሻ በመግባት በመፈረም ሞገስ ፍትህ እንዲያገኝ እንዲተባበር ጠይቀዋል።